ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማለን። የኒውዚላንድ ጥቃት በአገር ውስጥ ሽብር ተፈረጀ። አራት ሚሊዮን የፋይዘር ክትባት ከእንግሊዝ ወደ አውስትሬሊያ ሊመጣ ነው። የሴቶች እግር ኳስ ቡድን ከ2015 ወዲህ ለመጀመሪያ ጊዜ ሊስፋፋ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። Ya, New Zealand taklay minister Jacinda Ardern የገበያ አዳራሽ ውስጥ ስድስት ሰዎችን በስለት ወቅቱ ያቆሰለውን ግለሰብ ድርጊት በአገር ውስጥ ሽብር ፈርጀውታል። ድርጊቱም ከሰላማዊ ስቴት ተጽዕኖ ተነሳሽነት ጋር ተያይዟል። በደቡባዊ ምዕራብ ኦክላንድ በሚገኝ ኒውሊን ክፍለ ከተማ ባለው ካውንትዳውን ሱፐርማርኬት ጥቃትን የፈጸመው ግለሰብ እዚያው ሳለ በፖሊስ ተገድሏል። ሶስቱ ጥቃቱ የተፈጸመባቸው ግለሰቦች በጽኑ ቆስለው በኦክላንድ ሆስፒታል ሕክምና ላይ ይገኛሉ። ሌሎች አነስተኛ እና መለስተኛ ጉዳት የደረሰባቸው ሶስት ግለሰቦችም ኦክላንድ ውስጥ ወዳሉ ሆስፒታሎች ተወስደዋል። ጥቃቱን አስመልክቶ ወይዘሮ አድን ሲናገሩ ጥቃቱ የተፈጸመባቸውን ስድስት ንጹሐን ላነሳ ወዳለሁ። እንደ ተረዳሁት ከሆነ ሦስቱ በጽኑ ቆስለዋል። ጥቃቱ የአመጽ ጥቃት ነበር፣ ትርጉም አልባም ነበር። ይህ በመፈጸሙ አዝናለሁ። ጥቃት ፈጻሚው ለኒውዚላንድ ስጋት እንደነበር ይታወቃል። ግለሰቡ ያልተቋረጠ ክትትል እይደረገበት ነበርም ብለዋል። የፖሊስ ኮሚሽነር አንድሩ ኮስተር በበኩላቸው ግለሰቡ ያልተቋረጠ ክትትል ይደረግበት ስለነበር ፖሊስ በስልሳ ሰከንዶች ውስጥ በስፍራው ደርሶ እርምጃ ለመውሰድ እንደ በቃ ተናግረዋል። ጠቅላይ ሚኒስትሯ ጥቃት ፈጻሚው ግለሰብ ከሽሪላንካ በ2011 የመጣና ኒውዚላንድ ውስጥ ለአሥር ዓመታት ያህል የኖረ መሆኑንም አንስተው እንዲሁም ከ2016 ጀምሮ በደህንነት ኃይል ባይነቁራኛ ይጠበቅ እንደነበር ገልጠዋል። ጠቅላይ ሚኒስትር ስኮት ሞሪሰን አውስትራሊያ ከእንግሊዝ ጋር የፋይዘር ክትባት ልውውጥ ልታደርግ መሆኑን አስታወቁ። አራት ሚሊዮን የፋይዘር ክትባት ወደ አውስትሬሊያ የሚመጣ ሲሆን ይህም በወርሃ ሴፕቴምበር ከጥቂት ቀናት በኋላ እንደሚሆን ተነግሯል። በምትኩም አውስትራሊያ በአመቱ መጨረሻ በትዕዛዝ ታስመጣ የነበሩትን ክትባቶች ለእንግሊዝ ታስረክባለች። ክትባቶቹም ለሁሉም የአውስትሬሊያ ክፍለ ሀገራት በህዝብ ቁጥራቸው ልክ የሚከፋፈል ይሆናል። አውስትሬሊያ የዚህ አይነቱን የፋይዘር ክትባት ልውውጥ ስታደርግ እንግሊዝ ሁለተኛዋ አገር ናት። ቀደም ሲልም ከሲንጋፖር ጋር የግማሽ ሚሊዮን ፋይዘር ክትባት ልውውጥ ተደርጓል። ይህ በእንዲህ እንዳለም የተቃዋሚ ቡድን መሪ አንቶኒ አልቤኒዚ እያዘገመ ላለው የክትባት አሰጣጥ የገንዘብ ማነቃቂያ እንዲደረግ በድጋሚ ጥሪ ሲያቀርቡ፣ የ300 ዶላርስ ማነቃቂያ የክትባት መጠንን ከፍ እንዲል ያደርጋል። ያንንም ማድረግ ያሻናል። እንዲሁም ተጨማሪ የማጠናከሪያ ክትባቶችም ከወዲሁ ማሰናዳት አለብን። የክትባት የሥራ ፈቃድ መስጠት ያስፈልገናል። ተጥለው ያሉ ገደቦች ከማንሳታችንም በፊት ፍትሐዊ በሆነ ክትባት አማካኝነት ጥንቃቄ በተሞላበት ሁኔታ ማከናወን ይገባናል። የብሔራዊ እቅዱን ልንደግፍም ይገባናል። ይሁንና ዓለም አቀፍ ደረጃን የጠበቀ ስኬታማ ኮቪድ ሴፍ አፕ ያስፈልገናል ብለዋል። ኒው ሳውዝ ዌልስ በዛሬው እለት በሬኮርድ ከፍተኛ የሆነ 1431 ሰዎች በኮሮና ቫይረስ የጠቁበት መሆኑንና የ12 ሰዎች ሕይወትም ማለፉን አስታወቀች። እንዲህም ሆኖ እንደራሴ ግላዲስ በርጂክሊያን በቫይረስ የሚጠቁ ሰዎች ቁጥር ገና ከዚህም በባሰ እንደሚያሻቀብ አመልክተዋል። የሞት መጠኑም ኒው ሳውዝ ዌልስ ውስጥ ቫይረሱ መስፋፋት ከጀመረ ወዲህ ይህ ከፍተኛው ቁጥር ሲሆን በጠቅላላው ኒው ሳውዝ ዌልስ ውስጥ በኮሮና ቫይረስ ሕይወታቸውን ያጡ ሰዎች ቁጥር 119 ደርሷል። የቪክቶሪያ የመንግሥት ትምህርት ቤት መማሪያ ክፍሎች የአየር ጥራት ተማሪዎች በሚቀጥለው አራተኛው የትምህርት ክፍለ ዘመን ጊዜያቸው ከመመለሳቸው በፊት ምርመራ እንደሚደረግለት ተነገረ። በቅዱብ መሠረት በሺዎች የሚቆጠሩ የካርቦን ዳይኦክሳይድ መቆጣጠሪያዎች ይላካሉ። የተማሪዎቹ የመመለሻ ቀናትም በሚቀጥሉት ሳምንታት ውስጥ ይገለጣል። የአየር ማጣሪያ ምርመራ ፕሮግራሙ እጅግ ዘመናዊ መሆኑንም እንደ ራሴ ዳንኤል አንድሮስ ተናግረዋል። ይሁንና አቶ አንድሮስ የኮቪድ-19 የሥራ ቦታዎች መስፋፋት ስጋት ያሳድረባቸው መሆኑን ገልጠው ምን ያህል ጥንቃቄ በተሞላበት መንገድ ዕቅዶች እንደሚተገበሩና የውጤታማነታቸውንም ደረጃ አስመልክቶ ጥያቄ ውስጥ አስገብተዋል። ቪክቶሪያ በዛሬው ዕለት 208 ሰዎች በቫይረስ የተያዙባት መሆኑ ተገልጧል። የአውስትሬሊያ ካፒታል ቴሪቶሪ የጤና ባለሥልጣናትም በበኩላቸው 18 ሰዎች በኮሮና ቫይረስ መጠቃታቸውን በዛሬው ዕለት ገልጠዋል። የአስር ሰዎች ሆስፒታል የሚገኙ ሲሆን ሦስት በጽኑ ሕሙማን ክፍል አንድ የአየር መተንፈሻ ድጋፍ እየተደረገለት ይገኛል። ዋና ሚኒስትር አንድሩባ ለአውስትሬልያ ካፒታል ቴሪቶሪ ኮቪድ ዜሮ ላይ መድረስ አዋኪ እንደማይሆን ጠቁመዋል። የጃፓን ጠቅላይ ሚኒስትር ዮሺዲ ሱጋ ሥልጣናቸውን መልቀቃቸውንና በዚህ ወር መጨረሻ ለሚካሄደውም የገዢ ፓርቲ መሪነት እንደማይወዳድሩ አስታወቁ። አቶ ሹጋ ሴፕቴምበር 29 በሚካሄደው የፓርቲያቸው የሊበራል ዲሞክራሲያዊ ፓርቲ የመሪነት ውድድር ላይ እንደማይሳተፉ ተናግረዋል። አቶ ሹጋ በጠቅላይ ሚኒስትርነት ስልጣን የቆዩት ለአንድ ዓመት ብቻ ነው። ወደ ስልጣን የመጡትም ባለፈው ዓመት ሴፕቴምበር በቀድሞ ጠቅላይ ሚኒስትር ሺንዞ አቤ እግር ተጠክተው ነው። የሴቶች እግር ኳስ ሊግ በ2023 ከ9 ወደ 12 ቡድናት ሊያድግ ነው። ይህም አውስትራሊያና ኒውዚላንድ ውስጥ ለሚካሄደው የሴቶች ዓለም አቀፍ ዋንጫ አበረታች ሆኖ ታይቷል። በሚቀጥሉት ሁለት ዓመታት ዌሊንግተን ፊኒክስ፣ ሴንትራል ኮስትና ዌስተርን ዩናይትድ የሴቶች ሊግ ፈቃድ ያገኛሉ። የዚህ አይነቱ የሴቶች ቡድን ቁጥር መደግ በ2015 የሜልበርን ሲቲ እግረ ኳስ ቡድን ፈቃድ ካገኘ ወዲህ ይህ የመጀመሪያው ነው። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ53 ሳንቲም ይዘረዘራል። ቀጥለን የአውስትራሊያን ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆነው ይውላል። ዝቅተኛ አምስት ከፍተኛ አስራ ዘጠኝ አድላይድ ብራ ይሆናል። ዝቅተኛ ስምንት ከፍተኛ አስራ ስድስት ሜልበርን በመጠኑ ያካፋል። ዝቅተኛ አስር ከፍተኛ አስራ አምስት ሆባርት ሊያካፋ ይችላል። ዝቅተኛ ስድስት ከፍተኛ አስራ አራት ካምብራ ይዘንባል። ዝቅተኛ ዘጠኝ ከፍተኛ አስራ አምስት ሲድኒ ደመና ይቋጥራል። ዝቅተኛ አስራ አራት ከፍተኛ 24 ብሪስበን፣ ብራ ይሆናል ዝቅተኛ 14 ከፍተኛ 23። ዳርዊን ማልዳ ላይ ሊካፋ ይችላል ዝቅተኛ 24 ከፍተኛ 33። አዲስ አበባ ነጎድጓዳማ ይሆናል ዝቅተኛ 12 ከፍተኛ 20። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኒውዚላንድ ጥቃት በአገር ውስጥ ሽብር ተፈረጀ። አራት ሚሊዮን የፋይዘር ክትባት ከእንግሊዝ ወደ አውስትራሊያ ሊመጣ ነው። የሴቶች እግር ኳስ ቡድን ከ2015 ወዲህ ለመጀመሪያ ጊዜ ሊስፋፋ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።